ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ካመሻችሁ ከሚቀርቡላችሁ መሰናዶቻችን መካከል አዲስ ኢንተርኔት የሚባለ ተያያዥ የሆኑ ቁሳቁሶች፣ መተግበሪያዎች የመሳሰሉት ነገሮች ጥቅም ላይ ውለዋል ማለት ነው እንጂ ቢሮ ከነበረ የሕዝብ ንቅናቂ መጽጋት ብዙ የተለየ የትርጉም ልዩነት የለውም። የሰማችኋት ኢንተርናሽናል ሚዲያ ሰፖርት ወይም ዓለም አቀፍ የመገናኛ ብዙሃን ደጋፊ ተቋም የተሰኘው ድርጅት ባልደረባ እና ቀደም ባለው የጋዜጠኝነት ሚኖ የምናውቃት እንሳ ቤት ሳም ከማንኛውም ጫና ነፃ ሆና ባለባበሳ ራሷን እንድትገልጽ እና ማስተላለፍ የፈለገችውን መልክት በነፃነት እንድታስተላልፍ ነው። ቀደም ብሎ ለተፈጠረው የቴክኒክ ችግር ይቅርታ እንጠይቃለን። አሁን የሰማናት ሊዲያ ታምሩ ነው። እውቅና እያገኙ ከመጡ ወጣት የአልባሳት ንድፍ ባለሙያዎች መካከል አንዷም ናት። ከስራዋ ጋር የተገናኙ ጥያቄዎችን ቆየት ልናቀርብላታለን። እኔና ሌሎች መሰናዶዎች የተካተቱበትን ይህንን መርሃ ግብር ሀብታሙ ዘዩም እመራለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ኤደን አድማጮች በድጋሚ እንደምናምሽታችኋል። የኢትዮጵያ ኢንቨስትመንት ኮሚሽን ኢትዮጵያ ከቀረጽ ነጻ በሆነው በአጓ ገበያ ተጠቃሚነቷን እንድትቀጥል ጠየቀ። የኢትዮጵያ የኢንቨስትመንት ኮሚሽን ኮሚሽነር ለሊሴ ነሜ በኢትዮጵያ ከአሜሪካን ኤምባሲ የንግድ ተወካይ ጋር በዛሬው ዕለት ውይይት ማድረጋቸውን ኮሚሽኑ በፌስቡክ ገጹ ላይ አስታውቋል። ኮሚሽነር ለሊሴ ነሜ ከአሜሪካን ኤምባሲ ከፍተኛ የንግድ ባለሙያ የሱኢ ፓኦ አጓአ በኢትዮጵያ የኢንቨስትመንት ሴክተር ላይ ያለውን ከፍተኛ ጥቅምና እንዲሁም በኢንቨስትመንት ሴክተሮች ላይ ተሰማርተው የሚገኘው የስራ ኃይል በ በቀጥታም ሆነ በተዘዋዋሪ ከአግዋ ተጠቋሚ እንደሆነ ለባለሙያዋ አስረድተዋል። በተጨማሪም ኮሚሽነሯ ኤምባሲው ኢትዮጵያ ከአግዋ ተጠቋሚነቷን እንድትቀጥል እገዛ እንዲያደርግ ጠይቋል ሲል የኮሚሽን መስሪያ ቤቱ ፌስቡክ አስፍሯል። ከሰሞኑ የካሊፎርኒያ ሰላሳ ሰባተኛ ኮንግሬሽናል ዲስትሪክት ተወካይ ና የአሜሪካ ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ የአለም ና የሰብአዊ መብቶች ንዑስ ኮሚቴ ሰብሳቢ የሆኑት ካረን ባስ ኢትዮጵያ ከባይደን አስተዳደር በሚመጣ ማዕቀብ ስጋት ላይ መሆኗን እንዲሁም በሀገሪቱ እየተካሄደ ያለ ያለው ጦርነት ከቀጠለም ከአግባ ተሳታፊነት ልትወጣ እንደምትችል በመግለጽ ሀሳብ ውስጥ እንደከተታቸው አስታውቀው ነበር። የሱዳን ከፍተኛ የጦር ጀነራል አብዱልፈታህ አል ቡርሃን ትላንት ማክሰኞ እለት ወታደሩ የሽግግር መንግስቱን ያባረረው ሊፈጠር ይችል የነበረውን የእርስ በርስ ጦርነት ለማስቀረት ነው ሲሉ ተናገሩ። መላው ሀገሪቱ በፖለቲካ ጸበኞች ምክንያት መውጫ በሌለው አጣብቂኝ ውስጥ ነበር ሲሉ በካርቱም የቴሌቪዥን ጣቢያ ቀርበው ተናግረዋል። ጀነራል ቡርሃን አክለውም ያለፉት ሁለት ዓመታት የፖለቲካ ኃይሎች ተሳታፊዎችና የሽግግሩ ጊዜ ችግር እንዳለበት ያመላከቱና ጸብ ያጫሩ ናቸውም ብለዋል። ሰኞ እለት ጠቅላይ ሚኒስትር አብደላ ሀምዶክና ባለቤታቸው ትላንት ማክሰኞ ወደ ግል መኖሪያ ቤታቸው መመለሳቸውና በጥብቅ ጥበቃ ውስጥ እንደሚገኙም ከቢሮቸው የወጣ መግለጫ አመላክቷል። ቡርሃን ሚኒስትሮችና ፖለቲከኞችን አስረናል ነገር ግን ሁሉንም አይደለም ያሉ ሲሆን አንዳንዶችም በሀገሪቱ ወታደራዊ ኃይል ውስጥ ብጥብጥ ለማስነሳት በመሞከራቸው ለፍርድ ይቀርባሉ ብለዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ትላንት ማክሰኞ እለት በጉዳዩ ላይ ዝግ ስብሰባ ያካሄደ ሲሆን ዩናይትድ ስቴትስ፣ ብሪት ብሪታንያ፣ ኤስቶኒያ፣ ፈረንሳይ፣ አይርላንድ ና ኖርዌይ ይሄ ስብሰባ እንዲደረግ መጠየቃቸውም ታውቋል። በስብሰባው ላይ የተባበሩት መንግስታት ድርጅት በሱዳን ልዩ ተወካይ ቮልከር ፐርቲስ ገለጻ አድርገዋል። አብዛኞቹ የምክር ቤት አባላትም መፈንቅለ መንግስቱን ያወገዙ ሲሆን፣ ሰላማዊ ሰልፈኞቹ ላይ የሚደርስ ጥቃትም እንዲቆም ጭምር ጠይቀዋል። ዩናይትድ ስቴትስ ለሶማሊያ ብሔራዊ ወታደራዊ ሰራዊት የምትሰጠውን ድጋፍ በድጋሚ እንደምትገመግም አስታወቀች ሀገሪቱ እዚህ ውሳኔ ላይ የደረሰችውም ለሶማሊያ ብሔራዊ ሰራዊት ዳናብ ብርጌድ አልሸባብን እንዲዋጋ ያደረገችው የስልጠናና የድጋፍ ትብብር ከታሰበለት አላማ ውጪ እየዋለ በመሆኑ እንደሆነ በሞቃዲሾ የሚገኘው የዩናይትድ ስቴትስ ኤምባሲ ለአሜሪካ ድምጽ የሶማሌኛው ክፍል አስታውቋል ባለስልጣኑ እንደገለጹት ከሆነ በሶማሌኛ ዳናብ ወይም መብረቅ በመባል የሚታወቀው የሰራዊቱ አካል ማዕከላዊ ሶማሊያ ከጋልመደል ክልል ኃይሎች ሚሊሻ አሁሉ ሱና ዋልጃማ ጋር በመዋጋቱ ሲሆን ይሄ ቡድንም የአልሸባብ ያሉትን ስልታዊ ወዳጅነት ለማስፋትም የ102 ሚሊዮን ዶላር የገንዘብ ድጋፍ እንደሚያደርጉ አስታውቀዋል። ትብብራችን ነጻና ግልጽ የሆነ የኢንዶ ፓሲፊክ ግንኙነት እንዲኖር መሰረታዊ ነው። ይህም ለአስርት ዓመታት የጸጥታና የብልጽግና መሰረት እንድንጥል አግዞናል ሲሉም ፕሬዚዳንት ጆ ባይደን ተናግረዋል። የዘንድሮው የኢንዶ ፓሲፊክ ስብሰባ በብሩኒ የተመራ ሲሆን የካምቦዲያ፣ ኢንዶኔዥያ፣ ላኦስ፣ ማሌዥያ፣ ፊሊፒንስ፣ ሲንጋፖር፣ ታይላንድ ና ቪየትናም መሪዎች የተካፈሉበት ሲሆን የቡድኑ አስ የአስረኛ አባል ሀገር የሆነችው ማይናማር ወታደራዊ መንግስቱ ሰላማዊ ሽግግር እስካላደረገ ድረስ በስብሰባው ላይ እንዳትሳተፍ በመታገዷ በዘንድሮ ስብሰባ ላይ አልተካፈለችም። አድማጮች፣ ለእሮብ ምሽት ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ወደ ሀብታሙ ስዩም እመልሳቸዋለሁ። ኤደንን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ የሚተላለፍ ልዩ የወጣቶች መርሃ ግብር ነው። አሁን ወደ ቀደሞ መሰናዱ እንሻገር። ያለምንም መልክ ከቀየሩ ግኝቶች መካከል አንዱ ኢንተርኔት ነው። ኢንተርኔት ማህበረሰባዊ እንቅስቃሴዎችን፣ የዲሞክራሲ ባህልን ከማስፋፋትም ሆነ በአንዳንድ ሁኔታዎች ደግሞ ከማሰናከል ጋር የተያያዘ ሚነው ይነሳል። ይህንም በሰፊው የምታስረዳን እንግዳ በቅድሜ ይዘናል። ኤልሳቤጥ ሳሙኤል ትባላለች። የአዲስ አበባ ዩኒቨርሲቲ የሰብአዊ መብቶች ማዕከል የዶክትሬት ዲግሪ እጩና የኢንተርናሽናል ሚዲያ ሰፖርት የተሰኘው ተቋምን ባልደረባ ናት። በቅርብ ያቀረበችው ዲሞክራሲና የለውጥ አቀንቃኝነት በዲጂታሉ ዓለም የተሰኘ የማስተማሪያ ሰነድን ተመርኩዘን ተወያይተናል። የዲጂታሉ ዘመን ከፈጠራቸው መልካም ነገሮች እንጀምራለን። እንግዲህ የኢንተርኔት ወይም በይነመረብ የምንለውን በአማርኛ ከዴሞክራሲ ጋር ለማገናኘት እስከሆነ ድረስ እየሞከርን ያለነው በሁለት መልኩ ብናየው ደስ ይለኛል ሀብታሙ። የመጀመሪያው ምንድን ነው? የኢንተርኔት መምጣት በፖለቲካና በማህበራዊ ዘርፍ ሰዎች ያላቸው ተሳትፎ እንዲያድግ አድርጓል። ያንን ደግሞ አሳደገው ብለን ያሉበት ምክንያት ምንድን ነው? ሰፊ የመገናኛና እርስ በርስ ሀሳብ የመለዋወጫ መድረክ ሆኖ በማገልገሉ ነው። ልክ እንደነስልክ ወይም በሬዲዮ ወይም እንደሌላ የመገናኛ ብዙኃን ዘዴዎች ኢንተርኔትን አንድን ሰው ከአንድ ጋር በማገናኘት እንደገና የራሱ በሆነው ጸባዩ ደግሞ አንድን ሰው ከብዙ ጋር ብዙዎቹን ሰዎች ደግሞ ከአንድ ሰው ጋር በማገናኘት ሰፊ የሆነ የሀሳብ መንሸራሸሪያ መድረክን ሰጥሯል። ይህ ደግሞ የሰዎችን ተሳትፎ ሀሳብ መስጠትን፣ መቀበልን፣ መቃወምን የመሳሰሉ ነገሮችን ስለሚያመቻች በአንጻሩ ዴሞክራሲ እንዲያድግ ወይም ደግሞ እንዲኮስፍ፣ እንዲያንስ የማድረግ ተጽዕኖ ሊኖረው ይችላል ማለት ነው። በሁለተኛ መልኩ የው ያል እንደሆነ እንደሚታወቀው በተለይ በተለይ ያላደገ ዴሞክራሲ ወይም በማደግ ላይ ያለ የዴሞክራሲ ስርዓት ባለባቸው አገሮች አካባቢ ዜጎች ገንዘብ ባላቸው እና ስልጣን ባላቸው አካላት መንግስትን ጨምሮ ወይም ደግሞ ሌሎች ሀይልና ተቋማትን እና ግለሰቦችን ጨምሮ ሳይገደብን በነፃነት ይህ ጉዳት ይደርስብኛል ሳይሉ ስማቸውን ደብቀው ሊሆን ይችላል፣ ፎቷቸውን ደብቀው ሊሆን ይችላል። እንደምናየው ብዙ ጊዜ በማህበራዊ መገናኛ ዘዴዎችን በዛ መልኩ ሀሳባቸውን መግለጽ መቃወም እንዲችሉ ፖለቲካዊ ይዘት ያላቸው ንግግሮችንም ያለ ገደብ ማውጣትና መናገር እንዲችሉ መድረክ ፈጥሯል። ስለዚህ ነፃ የሆነ የመቃወሚያ መድረክ የአብዮት አደባባይ ወይም የመስቀል አደባባይ አይነት ነገር ግን በአካል የማይተሄድበት በሀሳብ ብቻ ሰዎች ተሳትፎ የሚያረጉበት የፖሊስ የሀይል የገንዘብ ጣልቃ ገብነት የሌለበትን የመሳተፍ መብትን አመቻችቷል ማለት ነው። ኢንተርኔት መሰል ኃይልን ለብዙሀን ከማጎናጸፉ በተቃራኒ በአንዳንድ ሁኔታዎች መሰረታዊ የዲሞክራሲ መርሆች በሚባሉት ላይ የደቀነውን ፈተና ከሰሞን በነበረ መድረክ ለተማሪዎች ለታዳሚዎች አስረድተሻል። አድማጮች፣ የተወሰኑትን ማሳያዎች ማቅረብ ይቻል ይሆን? በየትኞቹ መሰረታዊ የዲሞክራሲ መርሆች ላይ ነው ስጋትና አደጋ ደቅኗል ማለት የምንችለው? መሰረታዊ የዴሞክራሲ ግብአት የምንላቸው ነገሮች አሉ፣ አይደለም? ተሳትፎና ተወካይነት ወይም መወከል መቻል። እኔ በዴሞክራሲ ስርዓት እንዳንድ ዜጋ ተሳታፊ ነኝ ብዬ የምለው የሚወክለው ሰው ሲኖረኝ ነው። ተወካይ ሲኖረኝ ብል መቀጥ ስችል በምርጫ ሂደት ሳል ያኔ ነው የዴሞክራሲ ሂደቱ አለ የሚባለው። እንደገና ደግሞ ተሳትፎ አለ ይችል። በቀጥታም ሆነ ቀጥተኛ ባልሆነ መንገድ በዴሞክራሲ ስርዓት ውስጥ

ሁሉም ሰው እንደየልቡ ነው በይነ መረብ ላይ የሚያወራው ወይም ደግሞ በማህበራዊ ድረገጾች ላይ እንደምታየው እንጂ። ለምሳሌ የአንድን ቡድን ወክሎ የሰራተኛ ማህበርንም በለው የብሄር ጉዳይንም በለው ወየሴት ጉዳይንም በለው ወይም ሌሎች ትኩረት የሚያስፈልጋቸው ጉዳይ የሚባሉትን በግድ ብሎ ያንን ማውራት ሲችል ዜጎችን ወክሎት አይደለም። አደማ አንተ ወክለንሃል ምን እንድታወራለን ወይም አንቺ ተወክለሻል ያላቸው የለም፣ ግን ያነሱታል። በዛ ሂደት የአንድ ሰው ሀሳብ ሆነ እያለ የሚናገረው አንድ ሆነ እያለ የብዙ ሰው በማስመሰል የዴሞክራሲ ሂደቱ በተወሰኑ ግለሰቦች ብቻ ቁጥጥር ስር እንዲሁም ና አብዛኛው ሰው በይነመረብ ላይ መምጣት ያልቻሉ በተለያየ ምክንያት በኔትወርክ በማጣት በለው፣ ገንዘብ መክፈል ባለመቻል በለው፣ ባለመፈለግም በለው በምንም ቢሆን ያልመጡትም ሁሉ ወክሎ የተናገረ በማስመሰል ያ የውይይት መድረክ ሁሉ የወከለ የማስመሰል እና ዴሞክራሲ እንዳያደግ ብዙዎች እንዳይሳተፍና ድምጻቸው እንዳይሰማ የማድረግ ሁኔታ ሊሰጡ ተሳሰኛ የሚ እንደሆነ ተሳሰ በተለያየ ምክንያት ሊገደብ ይችላል። የመጀመሪያ አሁን ቀደም ሲል እንዳልኩት ለብዙዎች ውድ ሊሆን ይችላል የኢንተርኔት አገልግሎት። አብዛኛው ቦታ ደግሞ የኢንተርኔት አገልግሎት አሁን ላይዳረስ ይችላል፣ በተለይ አዳጊ በሆነ ሀገራት የእኛ ሀገር ኢትዮጵያን ጨምሮ ማለት ነው። እንደገና ደግሞ ኔትወርኩን ደርሶ

እንደገና የመንግስታትን እንቀልቃል ግብነት አብሮ መታየት አለበት ለይ መመራው ወጣ ነው ሁሉም ሰው እንዲሳተፍ እንደ ልብ ፈቅደዋል ብለን ብንልም ቅሉ መንግስታት ትልልቅ የሆኑ ይህንን የማህበራዊ ድረገጾችን አምረተው የሚሸጡ እንደ ፌስቡክ እንደ ጉግል ያሉ ካምፓኒዎች ከዚያም ባሻገር ደግሞ ቸርቻሪዎች የቴሌኮሚኒኬሽን ቸርቻሪዎች የመሳሰሉት ሁሉ ካና ክስበው እነሱ በፈለጉት መልኩ የመጠቀም ኃይላችንን እና ፍላጎታችንን ይገድቡታል ያ ደግሞ ተሳስቦ ይገድባል ማለት ነው ይሄ እንደገና አስተዋዋቂ ድርጅቶች ማስተዋወቂያዎች እንደሚል አሁን ብዙ ጊዜ እንደሚሰማ የሰዎችን ማንነት ፍላጎት ወደ ሰረፈ የመሰሉ ቤታት ተሰብስቦ ለአስተዋወቂ ድርጅቶች ያላንተ ፈቃድ ያልፍ ይችላል። በዛ ሂደት ደግሞ የአንተ የግል መብትን ማስከበር መብት፣ ይህ ማንነትንና የምትፈልገውን በፈለከው ጊዜ የማሳወቅና ያለማሳወቅ መብት ይበሳል ይመካል ማለት ነው። በዚህ ሂደት እነዚህ ሁለቱ የተሳትፎና የተወካይነት ወይም የወካይነት መብቶች በዲሞክራሲ ሂደት ውስጥ መከበር ያለባቸው የዜጎች መብቶች ሊመኩ ይችላል። በተለያዩ የዓለም ክፍሎች የተለያዩ ማህበራዊና የፖለቲካ ለውጦች እንዲከሰቱ ካደረጉ እንቅስቃሴዎች መካከል አንዱ የዲጂታል አክቲቪዝም የለውጥ አቀንቃኝነት ነው። ስለሱ ጥቂት እንነጋገር። ዲጂታል አክቲቪዝም የሚለው መጠሪያ ምን አይነት እንቅስቃሴዎችን የሚገልጽ ነው? ይሄ የዲጂታሉ ዓለም ለውጥ አቀንቃኝነትስ በዋነኝነት ለምን ዓላማ እየዋለ ይገኛል? እንግዲህ ለምን ዓላማ እያሉ ይገኛል በዋነኝነት እያለን እንደሆነ በጣም ብዙ ዓላማ ነው ያለው። አሁን ግን ያው ስለ ዴሞክራሲ ስለምናወራ ወደ ዴሞክራሲ እንምጣ። ዲጂታል አክቲቪዝም ወይም ደግሞ በበይነመረብ የታገዘ ሀሳብን አውጥቶ የምናገር ንቅናቄ መፍጠር ድርጊት ማለት በጭሩ ቢሮ ማህበራዊ ንቅናቄ መፍጠር እያለን መሬት ላይ የምናወራው በየዕለት ኑሯችን አይደል ስለ ቤተኝነት ሰበተሰማሚታታት የምናወራ ወሬ አሁን በበይነመረብ በተፈጠሩት የኢንተርኔት አገልግሎቶች ስማርትፎንስ የምንጠቀማቸው ደግሞ አፕሊኬሽንስ መተግበሪያዎች እነሱ እነሱ ተጠቅሞ አንድ ሰው ወይም አንድ ቡድን ለውጥ ለማምጣት በማሰብ ወይም የሌሎችን ሰዎች አስተሳሰብ ላይ ተጽዕኖ ለማድረግ በማሰብ የሚያደርጋቸው እንቅስቃሴዎች ናቸው። ስለዚህ ድሮ ከነበረው ሕዝባዊ ንቅናቄ የሚመስጋት ሂደት ውስጥ የተቀየረው ነገር አዲስ ኢንተርኔት የሚባልና ተያያዥ ሆኖ ቁሳቁሶች ተግበሪያዎች የመሳሰሉት ነገሮች ጥቅም ላይ ውለዋል ማለት ነው እንጂ ቢሮ ከነበረን የህዝብ ንቅናቄ ለውጥ ጋር ብዙ የተለየ የትርጉም ልዩነት የለውም። አድማጭና ተመልካቾቻችን የዚሁ የተከታይ ተከታይ ክፍል በነገ እለት ይደመጣል። ኢትዮጵያና ኢትዮጵያውያንን የሚመለከቱ ጉዳዮችም ይነሳሉ። አሁን ግን ወደ ቀጣዩ መሰናዶ እንሻገር። ሊዲያ ታምሩ ትሰኛለች። ሊዲያ በአሁኑ ሰዓት ብቅ ካሉና ስራቸው እየታወቀላቸው ከመጡ የልብስ ዲዛይነሮች መካከል አንዷ ናት። ሮል አፕራል ኢምፓየር የተሰኘ የዲዛይን ተቋምም ያላት ሲሆን ልብሶቿን በድረገጽ ላይ ለገበያ ታቀርባለች። ያነጋገረቻት ኤደን ገረመው ናት። እንደሚከተለው ይሰማል። ወጣት ሊዲያ ታምሩ ሮር አፓረል ኢምፓየር የተሰኘ የልብስ ዲዛይን መሸጫ አላት። ሊዲያ በማኔጅመንት ተመርቃ ሙሉ ለሙሉ ወደ ፋሽን ዲዛይኑ የገባችው ከቅርብ ዓመታት ወዲህ ቢሆንም ስራዎቿ ግን በማህበራዊ ሚዲያው ላይ ተወዳጅነትን እያተረፉ ነው። ሊዲያ ስራዎቼ ሴቶችን በራስ መተማመን እንዲጎናጸፉ የታለሙ ናቸውም ትላለች። ይህ የመጀመሪያ ብራንዲንግ ሲጀምር ዝም ብሎ አንድ ተጨማሪ ፋሽን ብራንድ መጀመር አልነበረም አላማዬ። የሮር አፓረል ዋና አላማ ሴቶች በራስ መተማመናቸው እንዲጨምር እና በህብረተሰብ ውስጥ ያላቸውን ቦታ እንዲይዙ ማብቃት ነው። አብዛኛው የማህበረሰባችን ክፍል ለሴት ልጅ ያለው አመለካከት ነክለነሰ እንደሆነ ስላየው እያደግኩትም ከ ሲንግል ማምጋ ነው እና ያለውን ቻሌንጅ ስላየውን ከትንሹ ስንነሳ ከተማ ውስጥ እንኳን መንገድ ላይ ሴት ልጅ ወታ ስትገባ መጎንተን፣ መላከፍ፣ አላሳልፍ ማለት እንደ መብት የሚቆጠር ነገር ነው። ራሷን ለመከላከል ሴት አድልሽ እንዴ የሚባል ነገር አለ። ሴት ልጅ ብትማርን ትልቅ ደረጃ ላይ እንድትደርስ አስተዳዳሪ ፖዚሽኖች ላይ እንድትሆን ሳይሆን ተመልሳ በተለምዶ የቤት ውስጥ ስራ የሚባሉትን ስራዎች እንድትሰራ ነው ኤክስፔክት የሚደረገው እና ይህና የመሳሰሉት ኔጌቲቭ የሆኑ የሴትን በራስ መተማመን ብቅ የሚያደርጉ አስተሳሰቦች ባሉበት ማህበረሰብ ውስጥ ሴቶች ከማንኛውም ጫና ነፃ ሆና ባለባበሳ ራሷን እንድትገልጽ፣ እና ማስተላለፍ የፈለገችውን መልእክት በነጻነት እንድታስተላልፍ ነው የሮር ኮንሰርት እና ልብሶቹ የዲዛይን ኮንሰፕታቸው እያንዳንዱ የምንጠቀመው መስመር እያንዳንዱ የምናደርገው ከለሮች የሚሉት መልእክት አለ። ሴት ልጅ በምትለብሰው ማንኛውንም ነገር መልበሱ አይደለም የዚህ የጥቃቶቹ ምክንያት፣ ወይም ደግሞ መንገድ ላይ ታስድ እንድትለከፍ እንድትሰደብ፣ እንድትኮንተ የሚያደርጋት የለበሰችው አለባበስ ስታይል አይደለም። ግን እንደዛ በምትደረግበት ጊዜ ኮንፊደንሱ ይቀንሳል። ይህን ልብስ ስለለበስኩ ሊሆን ይችላል የሚል ነገር ይመጣል። እንደዚህ ስለሆንኩ ሊሆን ይችላል የሚል ነገር ይመጣል እና በትንሹም ቢሆን ይህንን ለመቅረብ የፈለገችውን እሷን ደስ የሚላትን፣ እሷን ኮንፈርት የሚሰጣትን፣ የምትፈልገውን ሀሳቧን የምትገልጽበትን አለባበስ እንድትለብስ ለማብቃት ነው ሮርን የጀመርኩት እና ከልብሱ ዲዛይን በተጨማሪ ምናልባት ክሊር እንዲሆን እና በግልጽ መልእክቱን እንዲያገኙት ደግሞ አጫጭር ግጥሞች ለእያንዳንዱ ልብስ ዲዛይን እንጽፋለን። አጫጭር የልብሱን ሀሳብ የሚያስረዱ ግጥሞችን ጽፈን አንድ ላይ ነው የሚሰጡት። ሊዲያ ከፋሽን ዲዛይኑ ጎን ለጎን በገጣሚነቱም የመግፋት ሀሳብ እንዳላት ትገልጻለች። ስራዋንና ምርቶቿንም በአሁኑ ሰዓት በድረገጽ በገበያ ላይ ታቀርባለች። ከችግር ነበር የገባውበት ከማጣት ነበር የጀመርኩት፣ ግን አዳዲስ ከስተመሮችን እዛ ማግኘት ጀመርኩኝ። ያው እዛ ላይ ኦርደር ስቀበል ሪስክ ወስዳለው። ምክንያቱም ቅድመ ክፍያ የምጠይቀው ነገር የለም ስለዚህ ካንስል ቢያደርጉ አላገኛቸውም። ያንን ሪስክ ወስጄ ነበረ የጀመርኩት ግን ሰዎች ሞር በቴሌግራም መግዛትን አሁን ለምደዋል፣ የተለያዩ ነገሮችን መግዛት። ስለዚህ ኢንስታግራምም ቴሌግራም ላይ ሳስተዋውቀው የነበረው ምላሽ ጥሩ ሆነ። ስለዚህ ኢንስታግራምም ቴሌግራም፣ ፌስቡክን መጠቀም ጀመርኩኝ። እንደዛ ነው የጀመርኩት ኦንላይን መስራት። ከዛ በኋላ ወደ ኢንተርናሽናል ደረጃ መግባት በጣም እፈልግ ነበረ። ለዛ ነው የብራንዴ ስምን በእንግሊዝኛ የሆነው ብዙ ኮንሰርት የሆነውም እና እንደዛ ለማድረግ ሪሰርች እያደረኩ እያለ አንድ ድረገጽ አገኘውኝ። ሰዎች ከተለያየ ዓለም ስፍራ ከያሉበት ቦታ መግዛት የሚችሉበት ሜትድ አመቻቸ አመቻቸውኝ እና በፓርትነርሽፕ ከዛ ዌብሳይት ጋር ሰራለሁ። ሚዲያ ወጣት ሴት ሆኖ የራስን ስራ መጀመር ብዙ ፈተናዎች እንዳሉትም ታካፍላለች ስራ የራስን ስራ ለመስራት ስወስን እንደ ፊትም እንደ ወጣትም እንደ ጀማሪም ብዙ ቻሌንጆች ነበሩት። አሁንም ድረስ አሉ። ከነዚህ ውስጥ የተወሰኑት የመጀመሪያው ፕሮፌሽናል የሆኑ ኮኔክሽኖችን መፍጠር ነበረ። በስራ አጋጣሚ ከተለያዩ ሰዎች ጋር ስገናኝ አንዳንዴ ከምሰራው ስራ ይልቅ ሞር ሴት ሞኒ ላይ ፎከስ ያደረጉ እና ፕሮፌሽናል ያልሆኑ ጥያቄዎችን የሚጠቁኝ ሰዎች አገኝ ነበረ። ልጅም ነበርኩ። ልጅም ስለሆንኩ ከዛ ተጨማሪ ትልቅ ቻሌንጅ ለኔ የነበረው ፋይናንስ እና ኤክስፖዘሩን ማጣት ነበረ። የስራ ቦታ ለመከራየት ወይም ሰው ለመጠር የሚሆን መነሻ ገንዘብ አልነበረኝም እና ስራይንም ለማህበረሰቡ ለማሳየት እሱክ ወይም ኒ ሆነ ዲስፕሌይ ማድረግበት መንገድ ማጣቱም ትልቅ ቻሌንጅ ነበር። ከዚህ ቀደም ስለ ኢንዱስትሪው እውቀት ያለው ልምድ ያለው ሜንተር ማጣትም ሌላው ቻሌንጅ ነበረ። የማውቀውን ነገር እንዳለ ራሴ ሞክሬ ወይ ወድቄ ወይ ተነስቼ ነው የተማርኩት መጀመሪያ ላይ በተለይ ለምሳሌ ሮማቴሪያሊት እንደማገኝ አላቅም ምናምን እንዳልኩት ሜንተርም ስላል ነበረኝ እንደዛ ለማግኘት በሚሄድባቸው መንገዶች ሞር ከስራ ውጪ ስለ እኔ ፐርሰናል ፍላጎት እኔን የት ነው ማገኘሽ ምናምን መጀመሪያ አካባቢ ፍርሃት ነበረኝ። ለምሳሌ ይህን ኮኔክሽን ድጋሜ ላላገኘው ችላለው፣ በዚህ ምክንያት ላጣው ችላለሁ ምናም ብዬ ስለምፈራ ዝም ብዬ መልስ ነበረ ከስራ ውጭ የሆነው ጥያቄዎች ቢሆኑ። ከዛ በኋላ ግን ሌላ ልፋት ሌላ ኮኔክሽን ለማግኘት ድጋሜ መልፋት ቢኖርብኝም እንደዚህ አይነት ጥያቄዎችን ግን መመለስ እንደሌለብኝ ስረዳ ኖ ማለት ጀመርኩኝ፣ ፍርሀቴን መቀነስ ጀመረ። ሮን አፓረል ኢምፓየር ሴቶችን በራስ መተማመናቸውን ለማጎናጸፍ ሲባል አርማውን የሴት አንበሳ ማድረጉን የምትናገረው ሊዲያ ስራዎቿን በቅርቡ ለአለም ገበያ ማቅረብም ህልምም አለኝ ትላለች ህልሜ በአለም ደረጃ ይህን ኮንሰፕት ሆኖ በአለም ደረጃ ሴቶችን እንዲበቁ ሴቶችን በራስ መተማመናቸው እንዲጨምር በብረተሰባቸው ውስጥ ያለ በብረተሰብ ውስጥ ትክክለኛ ቦታቸውን ከተጽዕኖ ነጻ ሆነው እንዲይዙ ማብቃት ነው። የምጠቀማቸው ማቴሪያሎች በአብዛኛው ደግሞ የኢትዮጵያና የአፍሪካ ምርቶችን ነው። በዚህ ውስጥ ይህንን ለአለም ማቅረብ ነው፣ ለአለም ገበያ ማቅረብ ነው። ኤደንና እንግዳዋን በእጅጉ እናመሰግናለን። በመከታተል ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወደ እናንተ እየቀረበ ያለ ልዩ የወጣቶች መርሃ ግብርም ነው። ወደ ቀጣዩ ዘገባ እንሻገር። ስር የሰደደ ድካም፣ የአእምሮ ብዥታ፣ እንቅልፍ ማጣት፣ የልብ መሽታና የመተንፈሻ ችግር፣ እነዚህ ሁሉ ለረጅም ጊዜ የሚቆይ የኮቪድ-19 ህመም ምልክቶች ናቸው። ለመሆኑ ሎንግ ኮቪድ ተብሎ የሚጠራው ለረጅም ጊዜ የሚቆይ የኮቪድ-19 ህመም ምን አይነት ነው? በዩናይትድ ስቴትስ የሚገኙ የህክምና ባለሙያዎችስ በምን መልኩ ነው የህክምናውን አገልግሎት እየሰጡ የሚገኙት? የሊሳ ቤክላትስን ዘገባ በዚህ ያጠናቀረችው ስመኝሽ የቆየ ስትሆን እንደሚከተለው ታሰማናለች። ከኮቪድ-19 ያገገሙ በርካታ ሰዎች ለወራት የሚቆይ ዘላቂ የህመም ምልክቶች እንደሚታዩባቸው ይናገራሉ። በጤና አገልግሎት ዙሪያ የሚሰራ አንድ ፌር ሄልዝ የተሰኘ ግብረሰናይ ድርጅት ያወጣው መረጃ እንደሚያሳየው በኮቪድ-19 ቫይረስ ከተያዙ ሰዎች ውስጥ ከ15 እስከ 20 በመቶ የሚሆኑት የህመም ምልክቶችን ማሳየት ይቀጥላሉ። ለምሳሌ በዩናይትድ ስቴትስ ክሊቭላንድ ከተማ የምትኖረው የ14 ዓመቷ ሲየና ኮቪድ የያዛት ከዓመት በፊት ነበር። ጠፍቶ የነበረው የማስቸር ትሎት ሲመለስ በጣም በተለየ ሁኔታ ነው የተመለሰው። በቃ በጣም የተዛባ ሆነ። ለምሳሌ ማንኛውም የሚበላው ምግብ ጣዕሙ የተቃጠለ አይነት ሆኖ ነው የሚሰማኝ። የሆነ ያልተለመደ አይነት ሽታም አለው። ይህን እጅግ የተራዘመ የማገገም ሂደት የሕክምና ባለሙያዎች ሎንግ ኮቪድ ወይም ለረጅም ጊዜ የሚቆይ የኮቪድ-19 ሕመም ምልክቶች ሲሉ ይጠሩታል። ዘላቂ የሆኑትን የሕመም ምልክቶች ደግሞ የዓለም ጤና ድርጅት ፖስት ኮቪድ ወይም ድህረ ኮቪድ የሚል ስያሜ እንደሰጣቸው በዓለም ጤና ድርጅት ውስጥ የሚያገለግሉት ጃኔት ዳያዝ ያስረዳሉ። ይሄ በአብዛኛው ሳርስ ኮቪድ ቱ በተሰኘ ቫይረስ መያዛቸው በተረጋገጠ ወይም ምናልባት ተይዘው ሊሆን ይችላል ተብለው በሚገመቱ ሰዎች ላይ በተያዙ ከሶስተኛው ወር ጀምሮ የሚታይ ሲሆን ከሁለት ወር በላይ ሌላ ምንም በሽታ ሳይገኝባቸው የህመም ምልክቶችም ያሳያሉ። ሲዲሲ በመባል የሚጠራው የዩናይትድ ስቴትስ በሽታ መከላከያና መቆጣጠሪያ መስሪያ ቤት በብዛት በሰዎች ላይ የሚታዩ 18 የህመም ምልክቶችን ዝርዝር ያስቀመጠ ሲሆን ከነዚህ ውስጥ ሳል፣ የራስ ምታት፣ የትንፋሽ ማጠር፣ እንቅልፍ ማጣት፣ የልብ ምትና እጅግ ከፍተኛ ድካም ይገኙበታል። ሊንዳ ጄንግ ስታንፎርድ ፓርክ በተሰኘው ክሊኒክ ውስጥ ያገለግላሉ። በተለይ አብዛኛው ሰው ላይ የሚታየው ከፍተኛ ድካም ነው። አብዛኛውን ጊዜ ደግሞ ድካሙ ብዙ ሰዎች የአእምሮ ብዥታ ብለው ከሚገልጹት የህመም ስሜት ጋር አብሮ ይመጣል። ይሄ ለነገሮች ትኩረት ለመስጠት መቸገር፣ አለማስተዋልና የማዞር አይነት ስሜትንም ያጠቃልላል። ጄንግ በስታንፎርድ ዩኒቨርሲቲ ክሊኒክ ውስጥ በድህረ ኮቪድ በሽታ ከተጠቁ ታማሚዎች ጋር ይሰራሉ። ስራቸውን ከባድ የሚያደርገው የህመም ምልክቶቹ በእርግጥ ኮቪድ-19 ያስከተለው ይሁን ወይም ሌላ በሽታ መለየት እንደሆነም ይገልጻሉ። በኮቪድ-19 ከመያዛቸው በፊት ያልነበሩ የህመም ምልክቶች አብሮ መዝለቃ በግልጽ ይዛመዳል። በዛ ላይ በጤናቸው ላይ ለውጥ የሚያመጣ ሌላ ምንም አይነት ሁኔታ አልተከሰተም። ያ በራሱ ሌላ ችግር ሊሆን ይችላል የሚለውን ግምት ያጠፋዋል። ለረጅም ጊዜ የሚቆይ የኮቪድ-19 ህመም ምልክቶች ወይም ሎንግ ኮቪድ ላይ የሚሰሩ ማዕከላት በመላው ዩናይትድ ስቴትስ ግዛቶች እየተስፋፉ ነው። በማህበራዊ ትስስር ሚዲያዎች ላይ ድጋፍ የሚሰጡ ቡድኖችም ህመምተኞች ኮቪድ-19 በአይምሮ ጤና ላይ ጥሎት የሚሄደውን ጫና መቋቋም እንዲችሉ እርዳታ ይሰጣሉ። በተለይ የስሜት ተለዋዋጭነት፣ የአእምሮ ጭንቀትና ድባቴ በብዛት ከአእምሮ ጤና ጋር ተያይዘው የሚታዩ ምልክቶች እንደሆኑ የጤና ባለሙያዎች ይናገራሉ። የነርስ ባለሙያ የሆነችው ሌኒ ቦንድ ለምሳሌ እሷ ድጋፍ የምትሰጠው ቡድን በየሳምንቱ 1500 ሰዎችን ይቀበላል። አሁን በተለየ ሁኔታ ትኩረት ያደረግ ነው በነርሶችና ህመምተኞች መካከል የሚሰጥ ትምህርት ብለን የምንጠራው ላይ ነው። የዩናይትድ ስቴትስ ብሔራዊ የጤና ተቋምም የ470 ሚሊየን የአሜሪካን ዶላር መድቦ ስለ ድኅረ ኮቪድ የህመም ምልክቶች የበለጠ ለማወቅና ሕክምናውንም ለማግኘት ጥረት እያደረገ ነው። መኝሽን፣ አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ከራዲዮ ስርጭታችን በተጨማሪ በቴሌቪዥን መስኮትም ብቅ ብለናል። በማህበራዊ መገናኛዎች ላይ የምንገኛለን፣ አስተያየታችሁን እንድትሰጡን ይሁን። አሁን የዕለቱን ግሩም ሙዚቃ የምናዳምጥበት ሰዓት ላይ ደርሰናል። ጸደኒያ ገብረ ማርቆስ ሀገሬ ትለናለች። ሰላማችሁን ስላመሻችሁ በእጅጉና አመሰግናለን። በመስተንግዶ ሀብታሙ ስዩም በድምፅና ምስል ምህንድስና ነው ደግሞ ንጉሱ ታምሬ እስካሁን ድረስ አብረናችሁ ነበር። የነገ ሰው በለን። መልካም ምሽት ይሁንላችሁ። ሽበንደሽ See ya, yeah, buddy.